You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። በአማራ ክልል በምስራቅ ጎጃም ዞን የምትገኘዋ የጥንታዊቷ ሞጣ ከተማ ቤተ ክርስቲያንና መስጊዶች ታህሳስ 10 2012 በእሳት ጋይተዋል። ድርጊቱ ላፍታም ቢሆን ሃይማኖታዊ ውጥረትና የአካባቢውን ሰላም መደፍረስ አስከትሏል። በጸፋውም ከጠቅላይ ሚኒስትር አብይ ጀምሮ የሃይማኖት አባቶች፣ የአገር ሽማግሌዎች፣ የሞጣ ነዋሪዎችና የባህር ማዶ ኢትዮጵያውያን አካትቶ ፈጣን ውግዘትና የማረጋጊያ ምክረ ሐሳቦች ተሰንዝረዋል። ከውግዘት ባለፈም ለጋሽ እጆች ለወደሙት ቤተ እምነቶቹና ለጋዩት ሱቆች መልሶ ማቋቋሚያ የሚሆኑ ችሮታዎችን እነሆኝ ማለት ጀምረዋል። ይህንኑ አስመልክቶም ስለደረሱት ጉዳቶች ሕዝብ ለሕዝብ እየተካሄዱ ስላሉት ግንኙነቶችና የመልሶ ማቋቋም ጥረቶች እንዲያስረዱን ከጋብዝናቸው እንግዶች ውስጥ ምንም እንኳ የምሥራቅ ጎጃም ምክትል አስተዳዳሪ አቶ ኑርልኝ ብርሃኑ በተደጋጋሚ በያዝነው የቃለ ምልልስ ቀጠሯችን ላይ ባይገኙም፣ ከአቶ ኃይሉ ያዩት የሞጣ ምክር ቤት አባል፣ ከአቶ ዑመር መኮንን በአዲስ አበባ የሞጣ ሙስሊም ተወላጆች ኮሚቴ አስተባባሪና ከአቶ አበባው ቢምር የገቢ አሰባሳቢ ኮሚቴ ሰብሳቢ ጋር ተነጋግረናል። በታሳስ አስሮ የእሳት ቃጠሎዎች በእምነት ቤቶች ስለደረሱት ጉዳቶች በቀዳሚነት በአዲስ አበባ የሞጣ ሙስሊም ተወላጆች ኮሚቴ አስተባባሪ አቶ ዑመር መኮንን የገለጡልን እንዲህ ነበር። ጉዳቱ በጣም ከባድ ነበረ። ከባድ ነው። አሳዛኝ ነው። አንገት ያስደፋ ነበር። በእውነት በዛ አካባቢ እንዲህ አይነት ነገር ተከስቶ ስለማያውቅ ህዝባችን ደግሞ ለረጅም ጊዜ ተሻሽሎ የኖረ ህዝብ ስለነበረ ይሄ ነገር መከሰቱ ጥሩ አልነበረም። ጉዳቱ በተመለከተ በጣም አሳዛኝ የሚያደርገው የተለየ የሙስሊሞች ብቻ ጥቃት የደረሰበት ሁኔታ ስለሆነ የነበረው በጣም ከባድ ነበር። አራት መስጊዶች ጥቃት ደርሶባቸዋል። ከአራት ውስጥ ሁለቱ ሙሉ ለሙሉ ወድሟል ሁለቱ ደግሞ ተርፈዋል። አንደኛው ከባድ ጉዳት ደርሶበት ሁኔታና አንደኛው ደግሞ ሙከራ የተደረገበት። የሙስሊም ተቋማትን በተመለከተ አብዛኛዎቹ የሙስሊሞች ናቸው ዘጠና በመቶ በዋልነ ወይም ዘጠና አምስት በመቶ በሚባል ሁኔታ የሙስሊም የንግድ ተቋማቶች ላይ ነው። ድጎዳስ የደረሰው በሱቆች ላይስ የደረሰው በቁጥር ምን ያህል ነው? ይታወቃል? የደረሳችሁበት ጉዳይ አለ? አዎ፣ እኛ እንግዲህ ወደዛው ስንጓዝ ምናልባት እርዳታ ማሰባሰብ ከቻልን ብለን ቅጽ አዘጋጅተን ነበር። ሄደን የጥልቀቱን የጉዳቱን ጥልቀት እንትን ለማለት እንዲመቸን ቅጽ ይዘን ነበር የሄድነው። እስካሁን ሁለት መቶ ቅጾች ተሞልተው መጥተውልናል የተጎዱ ሱቆች፣ የሙስሊም ተቋማት ማለት ነው እና ያልተሞሉም እንዳሉ እንጠብቃለን። ስለዚህ እስከ ሁለት መቶ አምሳ ይደርሳል ብለን እንጠብቃለን። እኛ ሱቆች ብቻ ማለት ነው በአንድ ከተማ ውስጥ ይህንን ተመልክተው ከመጡ በኋላ በውስጡ በእርግጥ ሐዘን አድሯል፣ እንደዚሁም ቀደም ሲል እንዳነሱት አንገት አስደፊም ነበር ብለዋል። ከዚህ ለመውጣት እንደገና ሕብረተሰቡ ቀደም ሲል እንደነበረው በአንድነት በፍቅር እንዲኖር የወደሙት ንብረቶችም እንደገና መልሰው እንዲቋቋሙ ለማድረግ እንዲገነቡ ለማድረግ ምን አስባችኋል? ምን እያደረጋችሁ ናችሁ? በሙስሊሙ ማኅበረሰብ አዲስ አበባ የሚገኘው ያሰብነው ነገር አንደኛ የሕዝቡ መቻቻል ባለበት ሁኔታ እንዲቀጥል ምንድን ነው እኛ እያሰብን ያለ ነው አንደኛ ይሄ የደረሰው ጉዳት በተመለከተ በተለይ መስጊዶችን በተመለከተ መንግስት ራሱ መገንባት አለበት የሚል አቋም ከማህበረሰባችንም ጋር ተነጋግረናል ከከተማው አስተዳደርም ጋር ይህንን አቋማችንም የእኛም ብቻ ሳይሆን የሁሉም አቋም ነው ምክንያቱም እንደምታስታውሰው ከዚህ በፊት በአብያተ ክርስቲያናት ላይ በሶማሌ ክልል ላይ በደረሰው ጥቃት ላይ የሶማሌ ክልል መንግስት ራሱ ሀላፊነቱን ወስዶ እስከ መቶ ሚሊዮን ብር ድረስ ተመድቦ አብያተ ክርስቲያናት ተመልሰው እንዲገነቡ ተደርጓል። ስለዚህ በዛ አይነት ቢደረግልን ምክንያቱም የእኛ አካባቢ ሙስሊም ደግሞ አቅም ያለው ሙስሊም እንኳን አይደለም፣ ኢኮኖሚካሊ ደካማ ነው። ስለዚህ አዋቶ ተዋቶ የሚሰራ ነገር አሁን ይሄ በጣም መሆን ያለበት ነገር አይደለም። ስለዚህ ሰላሙ እና መቻሻሉ የድሮ ፍቅራችን እንዲመጣ ከተፈለገ አንደኛ የክልሉ መንግስት ማውገዝ አለበት ይሄንን እና እስከ በጣም ይፋዊ የሆነ የማውገዝ ስራ እንኳን አልተሰራም። የአማራ ክልል ሚዲያም ደግሞ እንደዚሁ ክስተቱን በተገቢው መንገድ አልዘገበውም። በጣም ቀለል አድርገው ነው ያዩት። ይሄ የባሰ ህመም ነው በሙስሊሙ ላይ እየፈጠረው። ሌላው ሚዲያ ትኩረት ሰጥቶት ጥሩ ሽፋን ሲሰጠው የአማራ ክልል ቴሌቪዥን ግን እዛው ባህርዳር ተቀምጦ በመቶ ሀያ ኪሎ ሜትር ርቀት ተቀምጦ በአርባ ደቂቃ እና በሰላሳ ደቂቃ መጥቶ መዘገብ ሲችል ምንም ያደረገው ነገር የለም። ይሄ ያስቆጥቷል። ስለዚህ አሁን መቻቻል ጥሩ ፍቅር እንዲመጣ ከተፈለገ አንደኛ መንግስት ጉዳዩን ማውገዝ አለበት፣ ኃላፊነትን መውሰድ አለበት። በጠራራ ፀሐይ እስከ አራት መቶ እስከ አምስት መቶ የሚሆኑ ሰዎች ተደራጅተው በመንጋ አንድ ከተማ ሙሉ ሲያፈርሱ ሲያግሩ፣ ጸጥታ አካላት የት ነበሩ? የከተማው ከንቲባ የት ነበር? ህግ የለም ወይ? በእውነት ይሄ ነው በጣም ያሳፈረኝ ነገር። ምንድን ነው ይሄ? ነው በቃ ሱቆች እስከ ሁለት መቶ አምሳ ሱቆች በአንድ ሌሊት ተሰብረው ተዘርፈው ሲያድሩ በአራት ነው በምናምን ሲኖትራክ የሙስሊሞች ንብረት እየተጫነ ወደ አጎራባች የገጠር ከተማዎች ሲሄድ የጸጥታ ኃላፊዎች የት ነበሩ? ፖሊስ የት ነበረ? ስለዚህ ይሄ ኃላፊነት መወሰድ አለበት። መቼም ችግር ለምን አልተፈጠረም አይባልም። ወደ ቀድሞ እንትን መመለሳችን አይቀርም። ወደዛ ለመሄድ በህግ በኩል ያለው ጉዳይ እንዳለ ሆኖ ማህበረሰቡ አብሮ ቆይቷል። የዚያን ችግር ፈጣሪዎች በማንኛውም ወገን ያሉ በግራም በቀኝ ያሉ ጥቂት ሰዎች ነው ሁሌም የሚሆኑት እና ጽንፈኞች። ከዛ ባሻገር ግን ሌላው ሰላማዊ ህዝብ ዳግም መልሶ እንደዚሁ ሰለባ እንዳይሆን ለማድረግ፣ ሁለተኛ ለዘመናት አብሮ ጸንቶ የነበረውን ሰላምና ፍቅር ደፍርሶ እንደዚሁ እንዳይቀር እና ሌሎች ነገሮችም እንዳይከተሉ ለማድረግ በምን መልክ እየሰራችሁ ነው? በአካባቢ ያሉ የሃይማኖት መሪዎች እናንተም እንደ ማህበረሰብ አባልነታችሁ ምን መደረግ አለበት? ምን አይነት ጥረቶች እያደረጋችሁ ነው? ይኸውልህ ጥሩነቱ ምንድን ነው? እኛ በእርግጠኝነት የምንናገረው ነገር ይሄንን አስጸያፊ ተግባር የፈጸሙ ሰዎች የከተማ ክርስቲያኖች አይደሉም፣ በፍጹም ከሌላ አካባቢ የመጡ ከገጠር አካባቢ የመጡ ናቸው እነዚህ። ትልቁ ማስረጃችን ምንድን ነው? በከተማ ላይ አብረን ለረጅም ዓመት የኖርን ክርስቲያኖች እያለቀሱ ነው ሀዘናቸውን የገለጹልን። እስካሁን ድረስ እያለቀሱ ነው። ምክንያቱም ያ እነዚህ ጥንታዊ መስጊዶች ሲፈርሱ ማንነታችን ነው አብሮ የፈረሰ። አብዛኛዎቹ ክርስቲያኖች እንዲሁ ምንድን ያሉት ቤተ ክርስቲያንም የኛ ነው መስጊድም የኛ ነው። ነው የኛም አቋም ይሄ ነው። እኛ ከህፃንነታችን ጀምሮ መጣ ተወልደን ስናድግና አያቶቻችን ቅድመ አያቶቻችን ሲያድጉ ይሄው ነው። እኛ ጊዮርጊስ ቤተክርስቲያን ሄደን ክርስቲያን ወንድሞቻችን ሀዘን ለቅሶ በሚሆን ጊዜ እዛው ድረስ ገብተን ሰው ቀብረን ነው የምንመጣ። የእኛም እነዚህ ክርስቲያኖችም እንደዚሁ ቀጠሮ ሲኖረን እና መስጊድ ጠብቀኝ እለዋለሁ፣ መስጊድ ላይ ይጠብቀኛል። ይሄ የነበረው ፍቅር አሁንም አለ እና ተሰምቷቸዋል። እና ያን ለማድረግ ምንድን ነው እየተደረገ ያለው? አሁን አንደኛ ከዚህ ከአዲስ አበባ ስንሄድ እኛ ሙስሊሞች ብቻ አልነበርንም በባስ የሄድነው። ክርስቲያን ወንድሞቻችንም እንደዚሁ አብረውን ሀዘናቸውን ለመግለጽ ሄደዋል። በአንድ ላይ ነው ሄደን በአንድ ላይ አውግዘን የመጣን። እንዲሁም ከኛ የበለጠ ክርስቲያን ወንድሞች ናቸው እየተነሱ በጣም በኃይለኛው ሲያወግዙ የነበሩ እሱ ናቸው። ስለዚህ ይሄ አለ፣ ፍቅሩ አለ። አሁን የሚፈለገው ነገር ምንድን ነው? የሙስሊሙን በተለይ ደግሞ ሱቆቻቸው የወደመባቸው ሰዎች ትናንት ሀብታም የነበሩ ዛሬ በድንገት ደሃ የነበሩ ወገኖችን እንዴት አድርገን እናቋቁማቸዋለን ወደሚለው ማውራት ነው የሚያስፈልግ ይመስለኝ። እሱን ለማድረግ ደግሞ ለምሳሌ ምናልባት በዜና ሰምታችሁ ይሆናል አቶ ወርቁ አይተነው የሚባሉ የጎጃም ባለሀብት እዛው ቦታው ድረስ ሄደው ሀዘናቸውን ገልጸው ለመስጊድ ሶስት ሚሊዮን እንደሚያስገቡ ቃል ገብተው ሄደዋል። ሌሎቹም እንደዚሁ ክርስቲያኖች አስገብተዋል። እንደ አይነቱ አካሄድ ነው ወደፊት አንድነታችንን በመቻቻል አብሩነታችንን እንትን የሚልልን እንደ አይነት ነገር ነው። ይሄ በጣም መበረታታት ያለበት ነገር ነው። የህዝብ ለህዝብ ግንኙነትም በዚህ መልክ እንገነባዋለን። በእርግጠኝነት አሁንም የምነግርህ ነገር ከተማ ውስጥ ባሉ ሙስሊሞችና ክርስቲያኖች መካከል አሁንም ቢሆን ቅራኔም የለም ምንም የሆነ እነሱም ግራኔ ግን የሚገባቸው ክርስቲያኖች አሁን እኛ የተፈጠረው ነገር ምን እንደሆነ ግራኔ ገባን ነው ያሉ የጊዮርጊስ ቤተክርስቲያን አስተዳዳሪም እዛው ሂደን ኢንተርቪው አድርገናቸው ነበረው ጊዮርጊስ ላይ የሆነ ትንሽ ጭስ ነገር ወጣ ቃጠሎ ነገር ተነሳ ጉልላቱ ላይ ከዛ የእኛ እሳት ተነሳን ብዙ ሰውም ነበረን ያሉ እንደውም በጊዜው መንፈሳዊ ትምህርቱ እየተሰጠ ነበር መሰለኝ በጣም ብዙ ሰው ነበር ያሉ ጥሪ ያሰማን የአካባቢ ሙስሊሞችን መጥተው አብረው አጥፍተው በጀሪካ ውሃ እያመጡ በጣም ከፍተኛ ሁኔታ ሲተባበሩ ቆይተው እናመሰግናለን ተባብለን ተመራርቀን ተለያይተናል። ከዛ በኋላ በመስጊዶች ላይ የደረሰውን ጥቃት እኛ የምናውቀው ነገር የለም ምን መዐት እንደወረደብን የምናውቀው ነገር የለም ነው ያሉ። ስለዚህ ከጀርባው የሆነ ነገር አለ ማለት ነው እና ይሄንን ማስተካከል ያለበት መንግስት ነው። ምክንያቱም መንግስት ዜጎችን በእኩል ዓይን ማየት አለበት። በተለይ ደግሞ የሞጣ ሙስሊሞች እና ክርስቲያኖች ታሪኩን ምናልባት ወደኋላ መለስ ብዬ ባስታወስህ ወለተ እስራኤል ከጎንደር መታ ቦታ ከተማን ስትመሰረት ሙስሊሙም ክርስቲያኑም እኩል የመሰረተው ሀገር ነው። እንደሌላው ሀገር እንኳን እንዲ መጤ ምናምን የምትለው ነገር እንኳን አይደለም፣ በእኩል ነው፣ እኛ እንትን ያደረግ ነው። ስለዚህ ይሄ መደፍረስ ያለበት ነገር አይደለም። መጣተናተ ነው መሄድ ያለብን፣ የሰላማችንና የአንድነታችንን ነገር ከክርስቲያን ወንድሞቻችን ጋር አብረን እየተመካከርን የምናስተካክለው ነገር ነው የሚሆን የጠፋውን ነገር በተመለከተ ደግሞ ከመንግስት ጋር አብረን እንዲሁም ደግሞ ከሌላ ሙስሊም ማህበረሰብ ጋር ሆነን የምናስተካክለው ነገር ነው የሚሆነው። የአካባቢው የምክር ቤት አባል አቶ ሀይሉ ያዩትም የጉዳቱን መጠን እንዲህ አስረድተውናል። የጉዳት መጠኑ እጅግ ከባድ ነው። የምርመራ ቡድን ይዞታል። የምርመራ ቡድኑ ቀጣ የሚያጠራው ነው የሚሆነው። ድርጅቱ ያው መጀመሪያ ጊዮርጊስ ቤተ ክርስቲያን ቃጠሎ ተነሳ ያንን ሙስሊሙም ክርስቲያኑም ካጠፋ በኋላ ከአስራ አንድ ሰዓት ተኩል በኋላ ነገሩ ተቀየረ። ገብርኤል ቤተ ክርስቲያን ተቃጠለ በሚል አልዋልታ በኋላ ገብርኤል ቤተ ክርስቲያን አልተቃጠለም የሆነ ግሩፕ ሙስሊሞች ናቸው ያቃጠሉት በሚል ዝም ብሎ ተባራሪ በሆነ መረጃ በሌለው ነገር ሄደው ማርዘነብ ሆቴልን አቃጠሉ። ከዚያ መስጊድ አቃጠሉ። ሁለት መስጊዶች ሙሉ በሙሉ ጥንታዊ መስጊድ በተለይ አንደኛው ጥንታዊ መስጊድ ነው። አንደኛውም ያው ትልቅ መስጊድ ነበር። ሌላው ደግሞ መለስተኛ መስጊድ፣ ሶስተኛ እንደዚህ ጉዳት ደርሷል። በሃይማኖት ተቋማት ትልቅ ጉዳት ነው የደረሰ። ወደ መቶ አስራ ሁለት ሱቆችን ተቃጥለዋል፣ ተዘርፈዋል። በሁለት ትልልቅ ህንፃዎች እንደዚ ጥቃት ደርሶባቸዋል። ጉዳቱ ከባድ ነው። እዚህ አካባቢ ከሌላው አካባቢ ትንሽ ለየት የሚያደርገው ሙስሊምና ክርስቲያኑ ያው የኢትዮጵያ ሁሉም አብሮ የኖረ ቢሆንም መስጊድ ሲሰራ ክርስቲያኑ የዋጣ ቤተ ክርስቲያን ሲሰራ መስጊድ ሲሰራ ክርስቲያኑ በቤተ ክርስቲያን ሲሰራ ሙስሊሙ የዋጣ ነበር። ቦንዱ በጣም የጠነከረ ነበር። እንዲሁም በማህበራዊ ትስስር በተለይ በሰርክ በለቅሶ ሙስሊሙ ክርስቲያኑ አይለያይም። እንዲያውም የሙስሊምና የክርስቲያን እድር የሚባል የጋራ እድር ያላቸው አሉ። የወጣቱም ያዛውንቱም እና ይህን የክርስቲያኑ ጾም ከሆነ ሙስሊሞች አብዛኞቹ ሰርጋ ያሰርጉን በሙስሊሞቹ ጊዜም ክርስቲያኑ በሙስሊሞች ጾም ጊዜም ክርስቲያኑ ሰርጋ ያሰርግን እየተጠባበቁ እየተረዳዱ ነበረ። በቅርቡ የዛ ዓመት ገብርኤል ቤተክርስቲያን የሚባል ሲመረቅ ሙስሊሞች ሰንጋገስ ሰብራ ውጥተው ሰጥተዋልና፣ ይህንን እሴት ሊሰብር የሚችል ሀይል ነው እዚያ በእኔ ግምገማ የአመራሩን ዝላልነትና የጸጥታ ኃይሉ አቅም መዳከም የተፈጠረ ይመስለኛል። የተወሰነ ግሩፕ ደፍሰው በዚያ ጥቃት ደርሷል። ሶወንድ የህዝብ ተወካዮች ምክር ቤት አባልነቶ በምን መልኩ የህዝብ ለህዝብ ግንኙነቱ እንደገና ቀድቦ ወደ ነበረበት መሰረቱ እንዲመለስና እንዲያውም አልፎ ጠንክሮ ጎልብቶ ወደፊት መራመድ እንዲቻል ለማድረግ ምን አይነት ጥረቶች ነው ለማድረግ ያሰቡት? እስካሁንስ ምን እየከወኑ ነው? በጣም ጥሩ ያው ድርጅቱ እንደተፈጸመ እኔ ያው የኢትዮጵያ የሕዝብ ተወካዮች ምክር ቤት አባል ብሆንም የወከልኩት ክልል ደግሞ መርጦ የላከኝ የሞጣ ምርጫ ክልል በመሆኑ ድርጅቱን የተፈጸመ በሞጣ ከተማ ላይ ስለሆነ የሚጄ ነበር ሕዝብ አወያይተናል። ቃጠሎውንም አይተናል። የዞን አመራሮች፣ የክልል አመራሮች ነበሩ። የክልል የሰላምና ደህንነት ቢሮ ኃላፊ የተከበሩ አቶ አገኘው የህዝብ ለህዝብ መድረክ አካሂደዋል። እኛም አካሄደናል። የዞን አመራሩ ነው በበላይነት እየመራው እያለ ድርጅቱ ከተፈጸመ በኋላ ይህንን ችግር ወደ ነበረበት ለመመለስ በርካታ ስራዎች ተሰርተዋል። በመሰረቱ ድርጅቱ ከተፈጸመ በኋላ ከሶስት ሰዓት አንድ ሰዓት አካባቢ ነው ችግሩ የተፈጠረው። ከሶስት ሰዓት በኋላ መቆጣጠር ተችሏል። ልዩ ኃይልም አለ። አሁን በሰላም እና ጸጥታ በኩል ችግር የለም። በርካታ ውይይቶች ተካሂደዋል። እኔም ወደ ሶስት ቀን ቆይቼ ነው የመጣሁት። አሁን ተመልሻለሁ። አዲስ አበባ ነው ያለው። በርካታ ስራዎች እየተሰሩ ነው ያሉ የህዝብ ለህዝብ ውይይት እየተደረገ ነው ያለ። ቁጭት ነው ያለ። በክርስቲያኑም በሙስሊሙም ያው መችን በጥባጭ ቃለ ናንትሩ ኢትዮጵያን እንደሚባለው ሀገራዊ ችግር አለ። ይሄ ድርጊት እዚያ መፈጸሙ እያሳፍራል። አሁን ሰፊ ስራ እየተሰራ ነው ያለ። በበላይነት የዞን አመራሩ በበላይነቱ ነው እየመራው ስለሆነ ማለት ነው። አሁንም የዞን አመራሮች አሉ እዚያ። የቀበሌ መዋቅሩም ቁጭት አለ። ድርጊቱ አውግዟል። ሙስሊሙም ክርስቲያኑም መስጊዶችን ለመገንባት የተዘረፉ ሱቆችን ካሳ ለመስጠት ህዝቡን ገንዘብ እያወጣ ነው። መንግስትም እያጠና ነው። አሁን ፊዚካል መረጃ ተይዟል። ቴክኒካል የሆነው ያው በባለሙያዎች እየተሰራ ነው። መረጃው አላለቀም። ይሄ ሁሉ ጉዳቱ መካስ አለባቸው። የሞራል ስብራት ተደርጓል። እሴቱ ትልቅ እሴት ነበር። የእሴት መሰበሩ በጣም እጅግ ያሳዝናል። ይህንን ስራ እንደነበረ ለማድረግ ደግሞ ስራ እየሰራን ነው እና እመልሰዋለን ብዬ አምናለሁ። አሁን ጥሩ ሁኔታ ነው ያለ። አዲስ አበባም ኮሚቴ ተቋቁሞ በምሁራን ባለ ሀብቶች አሉበት። ድጋፍ ማሰባሰብ ስራ እየተሰራ ነው ያለ ቀደም ሲል ከዚህ ከሞጣ ሙስሊም ተወላጆች የአዲስ አበባ አስተባባሪ ኮሚቴ አባል ጋር እንደዚሁ ተናግሬ ነበር እና ቀደም ሲል ቤተ ክርስቲያናት በሶማሌ ክልል አካባቢ በተቃጠሉበት ወቅት የክልሉ መስተዳድር ከመቶ ሚሊዮን ያክል ብር አውጥተው በራሱ በክልሉ መስተዳድር ተገንብቷልና በዚህም በኩል የአማራ ክልል መስተዳድር ይህንኑ አይነት ከራሱ ወጪ አውጥቶ ቤተ እምነቶቹን መልሶ እንዲገነባ እንጠይቃለን ብለዋል። ይሄ መልካም አካሄድ ነው ወይስ በሕዝብ መዋጮ ነው መሰራት አለበት የሚሉት የእርስዎ አስተያየት ምንድን ነው? ይህ እንግዲህ ክልሉ የራሱ አውቶኖመስ ስለሆነ ስለ ክልሉ ይህ ነው ልል አልችልም። ክልሉ ደግሞ ይደግፋል ብዬ አምናለሁ። የሕዝቡ ድጋፍ ግን በጥሩ ሁኔታ እየቀጠለ ነው ያለ እንግዲህ ይህንን ክልሉ የሚያደርገውን ወደፊት በጥናት ላይ ተመስርቶ ያደርጋል ብዬ አምናለሁ። ይህ ማለት ነው። ምክንያቱም ከዚህ ቀደም ህዝብ ሲትፈናቀል ህብረተሰቡን በማስተባበር ሰሜን ጎንደር ላይ በተፈጠረው ችግር በመቶ ሚሊየን የሚቆጠር ገንዘብ ህብረተሰቡን ሞብላይዝ በማድረግ አዲስ አበባ ላይም ያለው በአገር አቀፍ ደረጃ ዜጎችን ለማቋቋም ጥረት አድርጓል። ሰፊ ስራ ነው የተሰራ፣ ክልሉ የሰራው ማለት ነው። ስለዚህ ይህንን ክልሉም ዝም ብሎ የተቀመጠ አይደለም፣ ስራም እየሰራ ነው ያለ የመንግስት በጀትን ክልሉ በጀት ይበጅታል አበጅትም ክልሉ ሚወስነው ስለሆነ እዚህ ላይ አስተያየት መስጠት አልችልም። ምክንያቱም የራሱ ስልጣን ስላለ ማለት ነው። ነገር ግን እኔ እንደ ህዝብ ተወካይነት ተወሳይነት ህብረተሰብን ወብላት በማድረግ ወረዳው ህዝቡን እንዲደግፍ በማድረግ እያደረግን ነው። የራሱ እቅድ አውጥተንም ስራ እየሰራን ስለሆነ ማለት ነው። እዚህ አዲስ አበባ ያለው ኮሚቴን ጋር እኔም አብሬ እየሰራሁ ስለሆነ ጥሩ እንቅስቃሴ ነው ያሉ። አሁን የህዝቡ ስሜት እንዴት ነው? በክርስቲያኑና በእስልምና እምነት ተከታዮች በኩል ያሉት ቀደም ሲል የነበረው ፍቅር በአሁኑ ወቅት ትንሽ ሻክሯል ወይ ረግቧል፣ ወይስ አሁንም እንደዚሁ በተነሱት ድርጊቶች ሳይበገር እንደዚሁ ፍቅሩን ይዞ ወደፊት እየተራመደ ነው? አሁን ረግቧል ትንሽ። መጀመሪያ ድርጅቱ እንደተፈጸመ አካባቢ የሞራል ስብራት ስላለ መቆጣት ነበረ። ትክክል ነው። ይሄ ደግሞ የሚያጋጥም ነው ተገቢም ነው። ምክንያቱም የእምነት ተቋማት መደፈር ማለት ከህይወትም ያላነሰ ስለሆነ ማለት ነው። ስለዚህ የተለያዩ ዘቶች ያው የሚያደርጉት ተለያየ እንቅስቃሴ አለ። ለውጡ ዞት የመጣ ሁኔታ አለ። በዩኒቨርሲቲዎች ችግር አለ። ደግሞ በብሔር ከብሔር ማጋጨት ችግር አለ። ሃይማኖትም ያው ሀገራችን ችግር ነው። ስለዚህ አሁን ይሄ ችግር ሞጣ ላይ ቁጭት ነው ያለ። ምክንያቱም ቅድም ለመግለጽ እንደሞከርኩት ህብረተሰቡ አንዱ ነው የኖረው የነበረው ለመያየት የተደረገው ድርጅት እጅግ የሚያሳፍር የሚያዋርድ ተግባር በመሆኑ አሁን ረግቧል ረግቦ በሰላም የንግድ እንቅስቃሴውም እየተካሄደ ነው ያለ። ሌሎችም የልማት እንቅስቃሴዎችም እየተካሄዱ ነው ያለ። እዚያ ያ ድርጅት ሲፈጸም በበለገው ማህበራዊ አገልግሎቶች በተወሰነ ተጓሰው ነበር እንጂ መንገድ አልተዘጋሟት የበረዋት ሌሎችም ችግር አልተፈጸሙም። ስለዚህ አሁን ድርጅቱ እንደተፈጸመ በሁለተኛ ቀኑ የማህበራዊ አገልግሎቶች፣ ሌሎች ሆቴሎች አገልግሎት ሰጡ ነበር የመንግስት ስራ እና አልቆመት እንግዲህ ታህሳስ አስር እንደተፈጸመ ታህሳስ አስራ ሦስት አካባቢ ጀምሮ አገልግሎት እየተሰጠ ነው። አሁንም ደግሞ የነበረበት ወደ ነበረበት ሁኔታ ስለተ መለሰ አሁን ችግር አለ እያላ ምንም በጥሩ ሁኔታ ማህበራዊ ግንኙነቱም ትስስሩ ተጠናክሮ ይቀጥላል። ወደፊትም አሁን ችግሩ ረግቧል። በተለይ ሽማግሌዎች የሰሩት ስራ ቀላል አደለም። የሃይማኖት አባቶችም ከሁለቱም የሃይማኖት አባቶችም በመሰረቱ የሃይማኖት ግጭት ይስኬለን ፀረ ሰላም ኃይሎች የፈጠሩት ችግር እንጂ የሁለቱም ሃይማኖቶች ፊትም አንድ ነበሩ፣ አሁንም አንድ ናቸው። በተለያየ የስብሰባ መድረኮችም አብረው እየተገኙ ስለሆነ አሁንም ማለት ነው። የወደሙት የእምነት ቤቶችን መልሶ ለመገንባትና የጋዩትን የንግድ ሱቆች መልሶ ለማቋቋም ይረዳ ዘንድ የገቢ አስተባባሪ ኮሚቴ ሰብሳቢ የሆኑት አቶ አባው ቢምር የጥረት ጅማሮ እንቅስቃሴያቸውን እንዲህ ሲሉ ገልጠውልናል። ክልል ድርጅቶች ላይ በደረሰው ያደጋ ሃይማኖት አባቶች የክልል ባለስልጣናት ከሁለቱም ጎን ያሉ ሃይማኖት አባቶች ያው ከጠቅላይ ቤተ ክህነትም ሆነ የሚመለከታቸው የሙስሊም ተወካዮች በተገኙበት ረሰቡ ውይይት አድርጎ ይህን ኮሚቴ የሰየመበት ሁኔታ ነው ያለው። አሁን ያለ ኮሚቴ አባላት አስራ ሶስት የኮሚቴ አባላት ነን ያው የሙስሊምና የክርስትና ሃይማኖትን ያካተተ ነው። በዚህ ረገድ እንግዲህ መልሰን አካባቢያችን ወደ ነበረበት ለመመለስ የተለያዩ የገቢ ማሰባሰቢያ ስልቶችን መድፈን እየተንቀሳቀስ ነው። በተለይ አሁን ከሰማኒያ በላይ የሚሆኑ የግልና መንግስታዊ ድርጅቶች ላይ ደብዳቤ አድሮች ለማድረግ ሞክረናል። በኛ አካባቢ ዳይሬክሽኑን እያሰፋን ሌሎች ወገኖችን በዚህ አስተዋጽኦ እንዲያደርግልን ጥረት በማድረግ ላይ ነው። ከአንድ ግለሰብ ራሱ አምስት ሚሊዮን ብር የገባበት ሁኔታ አለ። ሌሎችም ድርጅቶች በእንቅስቃሴ እየተሳተፉ ገቢ እያደረጉ አሁን በእንቅስቃሴ ላይ ያለን መሆንም ለመግለጽ ነው ያፈልገው። የቤተ እምነቶቹንም ሆነ እንደዚሁም የተቃጠሉ ሱቆችን ቋም መልሶ ለመገንባት ምን ያህል ገንዘብ ያስፈልጋል? ን ያህል ነው ለማሰባሰብ የተነሳሳችሁት? በጥናት ነው የሚመለሰው። አንድ ግለሰብ አቶ ወድቆ አይቶ ነው ያው ጉዳቱን አይቶ ለመስጊዶችና ለሞጣ ደብረ ገነት ቅዱስ ጊዮርጊስ በቀጥታ ሁለት ሚሊዮን ብር ለቅዱስ ጊዮርጊስ ሌላውን ሶስት ሚሊዮን ብር ለመስግዶች በጠቅላላ ማስፈገኛ ወይም ምድሳት አገልግሎት እንዲውል ነው የፈቀዱልን። ከዚህ ውጭ እንግዲህ አሁን በጥናት ላይ ነው። አሁን እኛ ዝም ብለን ጥናት እስከሚመለስ ድረስ ያው እጃችን አጣጥፈን መቀመጥ የለብንም በሚል የተለያዩ አካውንቶችን በንግድ ባንክ ከፍተን ያው እንቅስቃሴ ላይ ነው የምንገኘው። ምናልባት ወደፊት ምን ያህል ገንዘብ ይፈጃል የሚለውም በጥናት የሚመለስ ነው። በአለማዎች ጥናት እያደረጉ ነው አሁን የወደመው ንብረት ምን ያህል ነው መገመት ያለበት በባለሙያ መጠናት ስላለበት፣ አሁን ያ ከፍተኛ ገንዘብ እንደሚጠይቅ ግምት ውስጥ ገብቶን ራዲዮቱንም እያሰጣል። በሀገር ውስጥም ሆነ በውጭ ሀገር የሚገኙ ወገኖቻችን፣ ማንኛውም ሕብረተሰብ ያው እገዛ እንዲያደርግልን ጥረት እያደረግ ያለ በውጭ ሀገር ያሉ ወገኖች እርዳታ ሊያደርጉላችሁ ቢፈልጉ በምን መልኩ ሊያገኟችሁ ይችላሉ? እንዴት ነው እርዳታቸውን ሊቸሯችሁ የሚችሉት? ያው በድረ ገጻችን፣ በኮሚኒኬሽን ጽህፈት ቤት በኩል እንዳስተላለፍ ነው የአካውንት አለ አካውንት ያው በጋራ ከሙስሊሙም ሆነ ከኛ በተቋቋመ ኮሚቴ አማካኝነት የተከፈተ ያው ዝግ አካውንት አለ። የከንቲባ ጽሕፈት ቤት ጋር እየተነጋገረ እንደ ጉዳት መጠን የሚለቀቅ ነው የሚሆነው። የእኛ ተግባር ያው ገቢ ማሰባሰብ ስለሆነ በድረገጽ በለቀቅ ነው። በዛ አካውንታችን ማንኛውም ኢትዮጵያዊ ወይም በረዳ የሚል ድርጅትም ሆነ ግለሰብ በዚ አካውንት ያው አስገባት እንደሚችል ነው። የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ ሰሞኑን በሰጡት ጋዜጣዊ መግለጫ በሞጣ የእምነት ቤቶችና በንግድ ሱቆች ላይ የደረሱትን ጥቃቶች አስመልክተው እጃቸው በጥቃቱ ላይ አለበት ተብለው የጠረጠሩ ሰማኒያ ግለሰቦች በምርመራ ላይ የሚገኙ መሆኑን አስታውቀዋል።